በዛሬው ዕለት በኢትዮጵያና ኢትዮጵያውያን የሚኖሩባቸው የተለያዩ ሀገሮች በመከበር ላይ ያለውን የከተራ በዓል አስመልክቶ የደረሱን ዘገባዎች ናቸው በተከታታይ የሚቀርቡት። ናኮር መልካ በአምቦ ያለውን የከተራ በዓል አከባበር አስመልክቶ ተከታዩን አጠናቅሯል። ዛሬ በአምቦ ከተማ የጥምቀት ዋዜማ ከተራ በዓል በድምቀት ተከብሮ ውሏል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምዕራብ ሸዋ ዞን ሀገረ ስብከት ምክትል ስራ አስኪያጅ ቀሲስ ታምሩ እሸቱ ስለ ከተራ ክብረ በዓል እንዲህ ብለዋል። የከተራ በዓል ከተረ ከሚለው ቃል የመጣ ነው። ከተረ ማለት ገደበ፣ አጠረ፣ ያዘ እና ይህን የመሳሰለው ትርጉም ያለው ስርወ ቃሉ ከግዕዝ የተገኘ ነው። ይህም የሚያሳየው የኦርዳኖስን ምሳሌ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ከገሊላ ወደ ዮርዳኖስ መጥቶ በቅዱስ ዮሐንስ መጥምቁ እጅ እሱ ሰማያዊ ሆኖ በምድራዊ እሱ ጌታ ሆኖ በባሪያው እጅ የተጠመቀበት ትሕትናን እና ራስን ዝቅ አድርጎ ለሰዎች ልጆች ፍቅር ማሳየት እንደሚገባ እሱ እንደተጠመቀ መጠመቅ እንደሚገባ የሚያሳየን እና የስላሴ አንድነትና ሶስትነት ከሚታወቀው በላይ ጎልቶ እንዲወጣ ያሳየት ታላቅ ሚስጢር የተገለጠበት መንፈስ ቅዱስም በእርግብ አምሳል ተጠምቆ ከወጣ በኋላ ካረፈበት በኋላ ሰማይ ተከፈተ ይለ አገራችን በሰማይ ነው እንደተባለ ሰማያዊ አገራችንን ያየንበት የእዳ ደብዳቤያችን የተቀደደበት በዮርዳኖስ እና በሲኦል ያለውን በዮርዳኖስ ያለውም ሰውነቱ ተረግጦ እንደ አምላክነቱ አቅልጦ አጥርቶልናል። ነፃ የወጣንበት የነፃነት በዓል ነፃነት በዓል ስለሆነ ሌሎችን ነፃነት ማሳጣት የለብንም ነው የምለው። ህዝበ ክርስቲያኑም በዓሉን ሲያከብር ማድረግ አለበት ያሉትን አሳስበዋል። ቀሲስ ታምሩ የዛሬ 1983 ዓመት በ30 ዓመቱ የተጠመቀው ጌታችን መድኃኒታችን ኢየሱስ ክርስቶስ እንድንዋደድ ፍቅርን የገለጸበት፣ ነፃነትን የሰጠበት፣ አንድነትን አንድ ያደረገበት አንድነት የነፃነት የፍቅር ተምሳሌት የሆነ ጥምቀትን ስናከብር በጥላቻ ከሆነ ትርጉሙም አልገባንም ማለት ነው እና የዛሬ 1983 ዓመት የተከበረውን ጥምቀት ዛሬ እንደተከበረ አድርገን ታቦቱን በጌታችን ምሳሌ ዮርዳኖስ ከተራውን ደግሞ በዮርዳኖስ ምሳሌ ካህናቱን በዮሐንስ ምሳሌ አድርገን ስናከብር እንግዲህ እጅግ በጣም ይደንቅ ነው። በመንፈስ ቅዱስ ተጠብቆ የቆየ ስለሆነ ነው እና በዚህ መልኩ በዚህ መንፈስ ውጅንም መታጠብ እንዳለ ሆነው ልብንም በማጠብ አፍን መሸበቡ እንዳለ ሆኖ አፍን ከክፉ በመጠበቅ ጥምቀት የነፃነት ጥምቀት የፍቅር ጥምቀት የአንድነት ምሳሌ መሆኑን ዛሬ ሆነ ነገ በዚሁ መልኩ ማክበር አለበት የሚል መልእክቴንም በዚህ አጋጣሚ አሳልፋለሁ። ሕዝበ ክርስቲያኑ የከተራንም ሆነ ነገ የሚከበረውን የጥምቀት ባህል ሲያከብር የጤና ባለሙያዎች እንደሚመክሩት ራሱን ከኮሮና ወረርሽኝ እየጠበቀ መሆን እንደሚገባውም መልእክት አስተላልፈዋል። በክብረ በዓሉ ላይ የአምቦ ከተማ ህዝበ ክርስቲያን በተለይም የኦርቶዶክስ ተዋሕዶ እምነት ተከታዮች በተለያዩ ሃይማኖታዊ ስርዓቶች ለፈጣሪ ምስጋና እያቀረቡ ስድስት ታቦቶችን አጅበው ወደ ተዘጋጀው ጥምቀተ ባህር ያቀኑ ሲሆን ስላላቸውን ማስተያየት እንዲያቋድሰውናል። እንኳን አደረሰሽ። እንኳን አብሮ አደረሰ። ትንሽም አለበት ሸዋ እየተገኘ እንዴት ነው ከተራ ሃይማኖታዊ ስርዓቱ እንደምትመለከተው በሚያምር ሁኔታ እየሄደ ነው፣ እና ሁሉም በሚያምር ሁኔታ ልብስ ለብሶ ወጥቷል። እኛም ልጆቻችን ይዘን ወተን እና በጣም ደስ ይላል። ሻይ ነጊ ይባላለሁ። እንዴት ነው? በአምቦ የጥምቀት ዋዜማ ከተራ፣ እግዚአብሔር የተመሰገነ ይሁን እንደምታየው፣ በሰላም ታቦት ወጥቶ እየገባ ነው ያለ እና አሁን ያለው አምቦ ላይ የተረጋጋ ነው። እግዚአብሔር የተመሰገነ ይሁን ምንጊዜም የእግዚአብሔር ስም ቢጠራ ጥሩ ነው። እንደምነታችንም ጥሩ ጥሩ ነገር ያየን ነው። ወጣቱም አዛውንቱም ሰክኖ፣ አገሪቷም ደግሞ ተረጋግተ ነው ያለ የኮሮና ወረርሽኝን አስቀድሞ ለመከላከል የተደረገው ጥንቃቄን በተመለከተም ተከታዩን ብለዋል። ከነዋሪዎቹ መካከል ያው ማክስ አለማድረጋችን፣ ሌላ ያው አንድ ላይ ምንትን ብሎ መሄዱም ያው እንግዲህ እኛም ራሳችን የምንጠብቅ ጥሩ ነው፣ ግን እናደርጋለን አደርጋለሁ እዚህ ውስጥ አለ ማክሱ ማክስ ትንሽ እሱ ያው ለቀቅ ያለ ነገር አለ፣ ያው እንደምታየው ነገር ነው። ያው ማክስ ትንሽ ንዝላልነት አለ፣ ትንሽ ጠበቅ ያለ ነገር እሱ ላይ አልተሰራም። ምን መደረግ አለበት ይላል? የግድ እንግዲህ ህዝባችንም ያው ከዚህ በሽታ ራሱን ጠሱ ቢጠቁቅ ጥሩ ነው። እንግዲህ ኮሮናን በተመለከተ እንግዲህ ህዝቡ ከኔ ጀምሮ ብዙ ጥንቃቄ እያደረግን አደለ። ታሰብበት ደግሞ ህዝቡ እምነት ካለን አይነታንም የሚል ነገር ስላለ ያ ነገር ነው ይመስለኛል፣ ያዘናጋው። ስለዚህ መጠንቀቅ። በዓሉ ሲከበር ከሚስተዋለው የሃይማኖታዊ ስርዓት በተጨማሪ የወጣቶችም ባህላዊ ጭፈራ ቀልብ ይስብ ነበር። ክብረ በዓሉ ነገ በሚከበረው የጥምቀት በዓል አከባበር የሚቀጥል ሲሆን የዛሬው የከተራ በዓል በአባቶች ቡራኬ እና ምዕልዳ በሰላም ተጠናቋል። ለአሜሪካ ድምፅ ናጎር መልካ ከአምቦ።